የደቡብ አፍሪካ ፕሬዚደንት ጄኮብ ዙማን ጨምሮ የዘጠና መንግስታት ከፍተኛ ባለስልጣናት የ83 ዓለም አቀፍ ኩባንያ ተጠሪዎች በመቶ የሚቆጠሩ ግብረሰናይ ድርጅቶች ተወካዮች በጉባኤው ተካፍለዋል። አፍሪቃም ስለ አፍሪቃ ምጣኔ ሀብት የሚመክር ብዙ ሰዎች የተካፈሉበት ትልቅ ጉባኤ ስታስተናግድ ያሆኑም የመጀመሪያዋ ነው። የጉባኤተኞቹ መብዛት የጉባኤው አዘጋጆች እንደሚሉት የአፍሪቃ ምጣኔ ሀብታዊ እድገት የብዙዎቹን ቀልብ ለመሳቡ ዋቢ ነው። በእርግጥም ጄኤልኤል በሚል ምሕፃረ ቃል የሚጠራው ዓለም አቀፍ የምጣኔ ሀብት ጥናት ተቋም እንደሚለው ባለፉት 15 ዓመታት የአፍሪቃ ምጣኔ ሀብት እድገት ከአጠቃላው የዓለም ምጣኔ ሀብት እድገት በሶስት በመቶም የሚበልጥ ነው። ከውጭ በቀጥታ በሚፈሰው መዋለንዋይ በከተሞች መስፋፋትና አዳዲስ በሚፈጠረው መካከለኛ መደብ የሚገፋው የአፍሪቃ ምጣኔ ሀብት ጂኤልኤል እንደሚለው ሞዛምቢክ፣ ዛምቢያና ኢትዮጵያን በመሳሰሉ የአፍሪቃ ሀገራት አሁንም በፍጥነት እየተንቻረረ ነው። ይህ ማለት ግን አብዛኛው አፍሪቃዊ ከእድገቱ ይቋደሳል ማለት አይደለም። አፍሪቃም የረሃብ የበሽታም የድህነት ተምሳሌትነቷም ተለወጠ ወይም ባጭር ጊዜ ይለወጣል ማለትም አይደለም። ሚሊዮነ ሚሊዮናት አፍሪቃውያን ዛሬም ድሆች ናቸው። በኬፕታውኑ ጉባኤ ላይ የሚሳተፉት የብሪታንያው ግብረሰናይ ድርጅት የኦክስፋም ኃላፊ ዊኒ ባይኒያማ እንደሚሉት የአፍሪቃ መሪዎች ከዛሬውም በላይ ለነገም ይበልጥ ማሰብ አለባቸው። በሚቀጥሉት ሀያ አምስት ዓመታት መስራት የሚችለው አፍሪካዊ ህዝብ ቁጥር በእጥፍ አድጎ አንድ ቢሊዮን ይደርሳል። ይህ ለአፍሪቃ መሪዎች የማስጠንቀቂያ ደውል ነው። የወጣቱ ቁጥር ማደጉ ለአፍሪቃ እድገት ጥሩ እድል፣ ታላቅ ቅመጥ ሀብትም ነው። ወጣቱ ተምሮ ሰልጥኖ ጤናው ተሟልቶ የስራ እድል ካልተፈጠረለት በእርግጥ የትውልድ ቦምብ ነው የሚሆነው። የተባበሩት መንግስታት ድርጅት ባለፈው ዓመት ባሳተመው ጥናት እንዳስታወቀው ከዓለም ህዝብ የ2.2 ቢሊዮኑ ኑሮ አንድም ከድህነት ጠገግ በታች አሊያም ጠገጉን ለመውረድ የተንጠለጠለ ነው። በዚያው ልክ 85ቱ የዓለም ሀብታም ግለሰቦች የሚቆጣጠሩት ሀብት ከ3.5 ቢሊዮን የሚልቀው የዓለም ህዝብ ከሚያገኘው ገቢ ይበልጣል። አብዛኛው ድሃ ህዝብ ደግሞ የዓለም አቀፉ ድርጅት ጥናት እንደሚለው አፍሪካዊ ነው። የአፍሪካ የምጣኔ ሀብት እድገት የህዝቡን አስከፊ ኑሮ ለመቀየር መዋል አለበት ነው የባለሙያዎቹ አስተያየት። የኦክስፋሟ ባለስልጣን እንደሚሉት ምጣኔ ሀብታዊ እድገቱም የአፍሪካ ህዝብን ከጉስቁልና ለማውጣት እንዲውል የአፍሪካ ፖለቲከኞች ለህዝባቸው የሚጠቅም መርህ መንደፍ አፍሪቃ ውስጥ የሚሰሩ ዓለም አቀፍ ኩባንያዎችም ተገቢውን ግብር መክፈል አለባቸው። የአፍሪቃ የተፈጥሮ ሀብት በብዛት እየወጣ ነው። በርካታ ኢንዱስትሪዎችም አፍሪቃ ውስጥ እየተተከሉ ነው። ሁሉም ግን የሚገባውን ግብር ሳይከፍሉ የሚያገኙትን ትርፍ በግፍ እያወጡ ነው። የወይዘሮ ባይኒማ ድርጅት ኦክስፋም ሰሞኑን ባወጣው ጥናቱ እንዳስታወቀው አፍሪካ ውስጥ የሚሰሩ የውጭ ኩባንያዎች እንደ ጎርጎሮሳውያኑ አቆጣጠር በ2010 ብቻ ለአፍሪካ መክፈል የነበረባቸውን 11 ቢሊዮን ዶላር ግብር አልከፈሉም። ከ11 ቢሊዮኑ ዶላር 6 ቢሊዮኑን የወሰዱት በኢንዱስትሪ የበለጸጉት የሰባቱ ሀገራት ኩባንያዎች ናቸው ይላል ኦክስፋም። የአፍሪካ ፖለቲከኞች በገንዘብ ተደልለው ስልጣናቸውን እንዳያጡ ፈርተው፣ ወይም ባለማወቅ ባይተባበሩ ኖሮ ደግሞ ሲሆን አፍሪቃም ይህን ያክል ገንዘብ ባልከሰረች ነበረ።